ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። መንግስታቸው ሽብር የሚለውን በመበጣጠስ ላይ መሆኑን የኢትዮጵያ ጠቅላይ ሚኒስትር አስታወቁ። አጠቃላይ መረቡ መበጣጠስ ያለበት በመሆኑ ይሄን መረብ የሚደርስበት ጫፍ እየደረስን መበጣጠስ ነው ዋናው ስራችን። አቶ ኃይለ ማርያም ለጋዜጠኞች የሰጡት የዚህ መግለጫ ዝርዝር በዕለቱ አብይ ርዕስ ይብራራል። ከዓለም ዜና ዝግጅታችን ውስጥ ደግሞ የደቡብ ሱዳን የቀድሞ ምክትል ፕሬዚደንት ሪያክ ማቻር የሚመሯቸው አማጽያን ወደ ኢትዮጵያ ድንበር በምትጠጋው ናስር ከተማ ላይ ጥቃት ከፍተዋል ሲል የተባበሩት መንግስታት ድርጅቶችን ምንጮች የጠቀሱ ዘገባዎች አስታወቁ የሚለው ከዋና ዋናዎቹ መሃል አንዱ ነው። የሁለተኛው አጋማሽ ክፍለ ጊዜ የዛሬ ዝግጅቶች ስፖርት፣ አፍሪቃ ነክ ርዕሶችና ጤና ይሆናሉ። እንደምንውላችሁ አመሻችሁ አድማጮቻችን። አስተናጋጆቻችሁ ቆንጂታ ይና አዲሱ አበበንን። የዚህ ሳምንት ፕሮግራም መሪ ንጉሱ ታምሬ፣ የዕለቱ ቴክኒሽያን ወይም የቴክኒክ መሐንዲስ ደግሞ ኦዲስሪ ገጽ ነው። ዕለቱ ሰኞ ሐምሌ 14 2006 ዓመተ ምህረት ነው። የዓለም ዜናውን ነው የምናስቀድመው። በቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ሪህ ማሻር የሚመሩት አማጽያን ትናንት ወደ ኢትዮጵያ ድንበር በምትጠጋው ናስር ከተማ ላይ አዲስ ጥቃት እንደከፈቱ የተባበሩት መንግስታት ድርጅት ምንጮችን የጠቀሱ ዘገባዎች አመልክተዋል። አማጽያኑ በበኩላቸው ራሳችንን ለመከላከል የወሰኑው እርምጃ ነው ማለታቸው ተገልጧል። ባልደረባችን ጄምስ ባቲ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ አዲሱ ጥቃት በግልጽ ውጊያ እንዲቆም የተደረገውን ስምምነት ይጥሳል ብሏል። በደቡብ ሱዳን መንግስትና በአማጽያኑ መካከል የተኩስ ማቆም ስምምነት ተደርጎ እንደነበር ይታወሳል። የደቡብ ሱዳን ወታደራዊ ቃል አቀባይ ኮሎኔል ፊሊፕ አጉር ስለ ጥቃቱ አጀማመር ገልጸዋል። ጁላይ ሳንዴ ራውንድ ሲክስ ኦክሎክ ሬቦል ፎርስ ኦፍ ሪክ መሻር አታክ ናሲር ታውን ትናንት ስድስት ሰዓት ገደማ ላይ የሪያክ ማሻር አማጽያን በናስር ከተማ ላይ ጥቃት ከፈቱ። ውጊያውም ቀኑ ሙሉ አለበት። ከተማይቱን ስድስት ጊዜ ነው ያጠቁት። ኤስፒኤልኤ ማለት የሱዳን ሕዝባዊ ነጻ አውጪ ሰራዊት አሁንም ከተማይቱ እንደተቆጣጠረ ነው። ሆኖም አማጽያኑ ወደ ከተማይቱ አውሮፕላን ማረፊያ ሰርገው ለመግባት ችለዋል። ኮሎኔል አጓር ቀጥለውም ይህ ተግባር የተኩስ ማቆሙን ስምምነት ይጥሳል ብለዋል። ይህ ድርጊት በኢጋድ ማለት በምስራቅ አፍሪካ የልማት ትብብር በይነ መንግስታት ሸምጋይነት በአዲስ አበባ የተፈረመውን የተኩስ ማቆም ስምምነት ሙሉ በሙሉ ይጥሳል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁለቱም ወገኖች ወደ ሰላም ጠረጴዛ እንዲመጡ አለበለዚያ ግን አዲስ ማዕቀብ እንደሚጠብቃቸው መናገራቸውን መሰረት በማድረግ ለቀረበላቸው ጥያቄ ኮሎኔል አጓር ሲመልሱ ወታደራዊ ክፍል የመንግስትን ፖሊሲ ተግባራዊ የሚያደርግ ኃይል ነው። አዲስ አበባ የተፈረመውን የተኩስ ማቆሙ ስምምነት ስናከብር ቆይተናል። አማጽያኑ ግን አልተቀበሉትም። ከተኩስ ማቆሙ ስምምነት ጋር የሰሩበት ጊዜም የለም ብለዋል። ኢጋድ የመፍትሄ ስምምነት ላይ ከደረሰ ወታደራዊ ኃይል የደቡብ ሱዳን መንግስት በአዲስ አበባ የሚፈርመውን ማንኛውንም ስምምነት በተግባር ላይ ከማዋል ወደኋላ አይልም። አማጽያኑ ግን ስምምነቱን የማክበር ዓላማ የላቸውም። እንደዛ ባይሆን ኖሮ ናስር ከተማን ባላጠቁ ነበር ሲሉ ኮሎኔል አጓር አስገንዝበዋል። አማጽያኑ በበኩላቸው መንግስት አንድ የአማጽያን ወታደራዊ አዛዥን ለመያዝ ተደጋጋሚ ሙከራ ካደረገ በኋላ ራሳችንን ለመከላከል የወሰድነው እርምጃ ነው ማለታቸው ተዘግቧል። ባለፈው ሳምንት ምስራቅ ዩክሬን ላይ ተመትቶ ወደወደቀው የማሌዥያ አየር መንገድ አውሮፕላን የአደጋው ሰለባዎች ዓለም አቀፍ መርማሪዎች ያለምንም እንቅፋት መድረስ እንዲችሉ ሩሲያ የእርሷ ወገን በሆኑ ተገንጣዮች ዘንድ ባላት ተሰሚነት ተጠቅማ እንድታስፈጽም የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጠየቁ። ሚስተር ኦባማ ዛሬ በዋይት ሀውስ ሲናገሩ እውነቱ መውጣት አለበት። ለዚያም አለም አቀፍ መርማሪዎች ተገንጣዮች እምቢ ብለው ወደ ከለከሉት አውሮፕላኑ ወደ ወደቀበት ቦታ መግባት መቻል አለባቸው ብለዋል። በሩሲያ የሚደገፉት ተገንጣዮች አስከሬኖቹን ከአደጋው ስፍራ በግዴለሽነት እያነሱ ናቸው ያሉት ሚስተር ኦባማ ይህ ደግሞ የሚወዷቸውን በአደጋው ያጡትን ሰዎች መስደብ ነው ብለዋል። ሩሲያ እና ፕሬዚደንቷ ቭላዲሚር ፑቲን ያበረታቷቸው ያሰለጠኗቸውና ያስታጠቋቸውን ወገኖች ምርመራውን ማደናቀፍ እንዲያቆሙ የማስገደድ ኃላፊነት አለባቸው ብለዋል ፕሬዚደንት ኦባማ። ይህ በዚህ እንዳለ ዛሬ የኔዘርላንድስ መርማሪዎች ተገንጣዮቹ ሽምቅ ተዋጊዎች ተመቶ በወደቀው የማሌዥያው አውሮፕላን ያለቁትን ሰዎች አስከሬኖች የያዘውን ባቡር እንዲለቁ ሲያውቁ እንዲያስረክቡ ጠይቀዋል። አደጋው ከደረሰ አራት ቀን የሆነው ሲሆን የደቹ የምርመራ ቡድን የሟቾቹ አስከሬኖች ያሉት በደህና አኳኋን ነው ብለዋል። ባቡሩ ያለው አውሮፕላኑ ከወደቀበት ቦታ 15 ኪሎ ሜትር ርቀት ላይ በሽምቅ ተዋጊዎቹ ቁጥጥር ስር በሚገኝ ስፍራ ነው ተብሏል። ተገንጣዮቹ አውሮፕላኑ የወደቀበት ቦታ ላይ ምርመራ የሚያደናቅፍ ተግባር እየፈጸሙ መሆናቸውና ዓለም አቀፍ አካላት ሰለባዎቹ ወዳሉበት ቦታ ለመግባት እየተፈጠረ ያለው ችግር በዓለም አቀፍ ደረጃ ቁጣ አስከትሏል። ዛሬ የአውሮፓ መሪዎች ሩሲያ በሽምቅ ተዋጊዎቹ ላይ ያላትን ተደማጭነት ተጠቅማ ውጊያውን እንድታስቆምና መርማሪዎች ወደ ስፍራው እንዲገቡ እንዲፈቅዱ ታደርግ ዘንድ ለማስገደድ ተጨማሪ ማዕቀብ ልንጥልባት ዝግጁ ነን ሲሉ አስታውቀዋል። በሌላ በኩል የዩክሬን ጠቅላይ ሚኒስትር አርሴኔ ያትሴኑክ በሀገራቸው ተመቶ የወደቀውን አየር መንገድ አውሮፕላን ምርመራ መሪነቱን በአደጋው ከማናቸውም ቁጥሩ የበዛ ሰው የሞተባት ኔዘርላንድስ እንድትወስድ ሀሳብ ማቅረባቸው ታውቋል። በተዛመደ ዜና የተባበሩት መንግስታት የጸጥታ ምክር ቤት ዓለም አቀፍ አካላት ወደ አደጋው ቦታ መግባት እንዲችሉ እንዲፈቀድ የሚጠይቅ ውሳኔ ዛሬ ከቀጥር በኋላ ድምጽ ይሰጥበታል ተብሎ ይጠበቃል። ጋዛ ውስጥ በእስራኤልና በሐማስ በሚመሩት ተዋጊዎች መካከል በቀጠለው ውጊያ ዛሬ ሰኞ የእስራኤል የአየር መከላከያ በቴላቪቭ ሰማይ ሁለት ሮኬቶችን ጠልፎ መምታቱ ተገለጠ። ሌሊቱን በተካሄደ ጥቃትም በርካታ ፍልስጤማውያን ተገድለዋል። የተሰማው ቴል አቪቭ ውስጥ ለነዋሪዎች የሮኬት ጥቃት ማስጠንቀቂያ ድምፅ ነው። የእስራኤል ኃይሎች ሁለቱን ሮኬቶች ጠልፈን መተናቸዋል ብለዋል። የእስራኤል ኃይሎች ሌሊቱን ምድር ውስጥ መሽሎኪያዎችና ሐማስ ሮኬት የሚወነጭፍባቸውን ቦታዎች መደብደባቸውን የቀጠሉ ሲሆን የፍልስጤም የጤና ባለሥልጣናት የሞቱ ሰዎች ቁጥር ከአምስት መቶ መብለጡን ተናግረዋል። የእስራኤል ጦር ሰራዊት በበኩሉ በሁለቱ መሽሎኪያዎች ወደ እስራኤል ሊገቡ የሞከሩ ቢያንስ አስር ፍልስጤማውያን ተዋጊዎችን ገድለናል ሲል አስታውቋል። የመከላከያ ሚኒስትሩ ሞሼ ያሎን የእስራኤል መንግሥት ጥቃቱን አስፈላጊ እስከሆነ ድረስ ለመቀጠል ዝግጁ ነው ይላሉ እስራኤል ጸጥታዋን እንድታገኝና ከጋዛ ሰርጥ የሚያሰጋንን ሁኔታ ለማስወገድ አስፈላጊ ከሆነ ለጠባባቂ ሰራዊት ጠርተንም ቢሆን እንቀጥላለን ሲሉ ነው የተናገሩት። ትናንት እሁድ አስራ ሦስት የእስራኤል ወታደሮችና ከመቶ የሚበልጡ ፍልስጤማውያን ተገድለዋል። ጥቃቱ ከሁለት ሳምንታት በፊት ከተጀመረ ወዲህ ሁለት ሲቪሎችን ጨምሮ ሃያ እስራኤላውያን ሞተዋል። ከፍልስጤማውያን በኩል ብዙ መቶ ሰዎች የሚበዙት ሲቪሎች ተገድለዋል። ከፍተኛ የፍልስጤማውያን ባለሥልጣን የአሲር አብዱ የውጊያው መቀጠል ፍልስጤማውያን እንዳሰጋ እንዳሰጋቸው ገልጠዋል الجميع يريد وقف اطلاق النار لكن ሁሉም ተኩስ እንዲቆም ይፈልጋል ግን ደግሞ ሌላ የጦርነትና የወረራ አዙሪት ውስጥ ተመልሰን እንዳንገባም ይሻላል ነው ያሉት። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ሰርጥ በአስቸኳይ የተኩስ አቁም እንዲደረግ ጠይቋል። እስራኤል በሐማስ ነውጠኞች ላይ በየብስና በአየር ጥቃቷን የቀጠለ ሲሆን በጥብጡ እየተባባሰ መምጣቱም ያሳሰበው መሆኑን ምክር ቤቱ ገልጧል። የጸጥታው ምክር ቤት መግለጫውን ያወጣው ትናንት እሁድ ማታ አስቸኳይ ስብሰባ ካካሄደ በኋላ ሆኖም ታውቋል። የወቅቱ የምክር ቤቱ ፕሬዚዳንት የሩዋንዳው አምባሳደር ኢዩጂን ጋሳና አስቸኳይ ስብሰባ የሚያስደምም ሲሉ ገልጠውታል። ሲቪሎችን ከጥቃት መጠበቅን ጨምሮ ሰብአዊ ሁኔታውን እንዲሻሻል ምክር ቤቱ ጥሪ አቅርቧል። ግጭቱ ከሁለት ሳምንት በፊት ከተቀሰቀሰ ወዲህ ትናንት እሁድ ከምንጊዜውም ቁጥሩ የበዛ ሰው ያለቀበት ሲሆን በውጊያው ቢያንስ 65 ፍልስጤማውያን እና ሁለት የአሜሪካ ዜጎችን ጨምሮ 13 የእስራኤል ወታደሮች መገደላቸውን ለማወቅ ተችሏል። በተባበሩት መንግስታት ድርጅት የፍልስጤማውን አምባሳደር ሪያድ ማንሱር በሕዝባችን ላይ የሚካሄደውን ጥቃት የሚያወግዝና ህዋ በጥበቃ እንዲደረግላቸው የሚጠይቅ የጸጥታው ምክር ቤት ውሳኔ ይተላለፋል ወይም ይተላልፋል ብለን እንጠብቃለን ብለዋል። በድርጅቱ የእስራኤል አምባሳደር ሮን ፕሮሶር በበኩላቸው ስብሰባው ከማብቃቱ በፊት ባደረጉት ንግግር የእስራኤል ወታደራዊ ዘመቻ ሊያበቃ የሚችለው ከጋዛ የሚተኮሰው ሮኬት ሲያበቃ ብቻ ነው ብለዋል። በመጨረሻም በአውስትሬሊያ ሜልቦርን ከተማ ላይ የተከፈተው ሀያኛው የዓለም አቀፍ የኤድስ ጉባኤ ተካፋዮች ዛሬ የመጀመሪያ የሙሉ ቀን ንግግሮች፣ ሴሚናሮችና በአሁኑ ወቅት ወረርሽኙ ያለበትን ደረጃ የሚመረምሩ ስብሰባዎችን ሲያካሂዱ ውለዋል። አስራ ሁለት ሺህ የሚሆኑ ሳይንቲስቶች፣ ተሟጋቾችና ከቫይረሱ ጋር የሚኖሩ ሰዎች ለበሽታው እየተሰጠ ያለውን ማህበራዊ ምላሽ እንዲሁም የመከላከልና የሕክምናውን እርምጃዎች ሰዎች ለማፋጠን ስለሚቻልበት መንገድ እየተወያዩ እስከፊታችን አርብ ድረስ ይቆያሉ። በጤና ክፍለ ጊዜ ተጨማሪ ዝርዝሩን እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና ቆንጅ ይታየንን። ሀያኛው ዓለም አቀፍ የኤድስ ጉባኤ ሜልቦርን አውስትሬሊያ ላይ ተከፈተ። ኤድስን በ2030 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለማጥፋት ጥሪ ያቀርባለሁ። የተባበሩት መንግስታት ድርጅት የኤድስ መቆጣጠሪያ መርሃ ግብር ኃላፊ ሚሼል ሲዲቤን ድምፅ ነው። የሰማ ነው በጤና ፕሮግራም ይመለሳሉ። አሁን የምሽቱ አብይ ርዕስ በሽብር ተግባር ውስጥ የተገኘ ማንኛውም ሰው በሙያውም ሆነ በዜግነቱ ምክንያት ከተጠያቂነት አያመልጥም ሲሉ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አስታወቁ። ሰሞኑን ለሀገር ውስጥና ለውጭ አገር ጋዜጠኞች በሰጡት መግለጫ ኢትዮጵያን ለማተራመስ ከኤርትራ ጀምሮ የተዘረጋ መረብ መኖሩንም አስታውሰዋል አቶ ኃይለማርያም። የእስክንድር ፍሬው ዘገባ ዝርዝሩን ያቀርባል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለሀገር ውስጥና ለውጭ ሀገር ጋዜጠኞች የሰጡት መግለጫ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የተዳሰሱበት ነው። በቅርቡ ከየመን ተላልፈው የተሰጡት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌና እርሳቸው ከሚመሩት ድርጅት ጋር ግንኙነት አላቸው በሚል የታሰሩት በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ አመራሮች ጉዳይ ከተነሱት ፖለቲካዊ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚህ በፊት በመንግስታቸው የተሰጡ መግለጫዎችን አጠናክረዋል። ታሳሪዎቹ በሀገር ውስጥ የሚንቀሳቀሱ የፖለቲካ ፓርቲ መሪዎች በሕጋዊ መንገድ በተደራጁ ፓርቲዎች ውስጥ ተሸሽገው ከሽብርተኛ ድርጅቶች ጋር ግንኙነት ሲያደርጉ መቆየታቸውን የጠቀሱት ኢትዮጵያን ለማተራመስ ከኤርትራ ተነስቶ እስከ ሶማሊያ ሱዳንና ኬንያ ድረስ የተዘረጋ የሽብር መረብ መኖሩን ጠቅላይ ሚኒስትሩ በድጋሚ አስታውሰዋል። ወቅታዊው ጉዳይ መታየት ያለበትም ይህንን መረብ ለመበጣጠስ እየተሰራ ካለው ስራ አንጻር መሆኑን ተናግረዋል። አጠቃላይ መረቡ መበጣጠስ ያለበት በመሆኑ ይሄን መረብ የሚደርስበት ጫፍ እየደረስን መበጣጠስ ነው ዋናው ስራችን ስለዚህ ከፖለቲካ ፓርቲዎች ውስጥ ተሸሽጎ መኖር ከዚህ መረብ ውስጥ እስከ ተገናኙ ድረስ የማያድን እንደሆነ በጋዜጠኝነት ሂሳብ ወይም ደግሞ እዚህ መረብ ውስጥ ከገቡ በኋላ ወዲያው ብሎገር ነኝ ብሎ ራሱን የሆነ ስም ሰጥቶ የዚህ መረብ ተዋናን የሆነ ማንም አካል ሊያመልጥ እንደማይችል ስለዚህ በአጠቃላይ እኛ የምናየው። የሽብርተኝነትን መረብ በየትኛውም መንገድ ቢሆን የመበጣጠስ ስራ መስራት እንዳለብን ይሄ ደግሞ የመንግስት ህገ መንግስታዊና ለህዝቡ የሰጠው ኃላፊነት እንደሆነ ተረድተን እየሰራን ያለንበት እንደሆነና በዚህ አጠቃላይ ማዕቀፍ ውስጥ መታየት አለበት የሚል እምነት ነው ያለኝ። በየትኛውም ሙያ ውስጥ መገኘትና ዜግነትን መቀየርም ከተጠያቂነት አያድንም ሲሉ ጠቅላይ ሚኒስትሩ አስጠንቅቀዋል። ዜግነታቸውን የቀየሩም ቢሆን የ የኢትዮጵያ ዜጎችም ቢሆኑ በዚህ መረብ ውስጥ የተሳተፉ አካላት በሙሉ ተጠያቂ የሚሆኑበት ሁኔታ ይኖራል ማለት ነው። ስለዚህ የዜግነት ጉዳይ እዚህ ውስጥ ጥያቄ ሊገባ አይችልም። ሽብርተኝነት ዓለም አቀፍ ወንጀል ነው። ሽብርተኝነት ዓለም አቀፍ ወንጀል እንደመሆኑ መጠን ዓለም አቀፍ መረብም አለው። ስለዚህ በዚህ መረብ ውስጥ ተሳስሮ የሚመጣ እስከሆነ ድረስ የዜግነት ጉዳይ በሽብርተኝነት ጉዳይ ብዙም ትርጉም የሚሰጠው አይደለም። ዋናው ጉዳይ በሽብሩ ተግባር ውስጥ ተሳትፏል፣ አልተሳተፈም የሚል ጉዳይ ብቻ ነው መስፈርቱ። ስለዚህ ትውልድ ኢትዮጵያውያን የሆኑ የሌላ ሀገር ዜጎችም ሊሆኑ ይችላሉ። ኢትዮጵያውያንም ሆኖ ውጭ ሀገር የሚኖሩ ሊሆኑ ይችላሉ። ኢትዮጵያውያንም ሆኖ ሀገር ውስጥ የሚኖሩም ሊሆኑ ይችላሉ። ማንም አካል በዚህ የሽብር ተግባርና መረብ ውስጥ የተሳተፈ አካል እስከሆነ ድረስ የኢትዮጵያ መንግስት የአገሩን ሕዝብ ሰላምና ደህንነት ለማስጠበቅ ካለው ኃላፊነት አንጻር እና ህገ መንግስታዊ ግዴታ አንጻር ስራውን በአግባቡ የሚያከናውነው ይሆናል። ይሄ ትግል አሁን በተደረገው መንገድ የሚቀጥል እንደዚሁም ደግሞ ለነገም በጥንቃቄና በዝግጁነት የምንሰራው ስራ እንደሆነ ግንዛቤ እንዲያዝ ለማለት ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚሁ ማብራሪያቸው ከሽብር ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች ጉዳይ ከዲሞክራሲ ስራ ግንባታው ጋር ግንኙነት የለውም ብለዋል። መንግስታቸው ህገ መንግስቱን አክብረው ከሚንቀሳቀሱ ፓርቲዎች ጋር እንደሚሰራም ገልጸዋል። ኢኮኖሚያዊ፣ ማህበራዊ እና አካባቢያዊ የጸጥታ ጉዳዮችንም ዳሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔት ክፍለ ጊዜ ዘገባዎች ነው አሁን የምንሸጋገረው። በሚቀጥለው ወር እዚህ ዋሽንግተን ውስጥ የሚደረገው የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ አህጉሪቱና ዩናይትድ ስቴትስ አዲስ ስትራቴጂካዊ ምዕራፍ እንዲጀምሩ እድል ይከፍታል ሲሉ አንድ ከፍተኛ የአፍሪቃ ህብረት ባለስልጣን ኤራስተስ ሙዌንቻ አስታወቁ። የአፍሪካ ህብረት ኮሚሽን ረዳት ሊቀመንበር ሞንቻ የአፍሪቃ መሪዎች ስለ አህጉሪቱ የወደፊት መዋለ ነዋይ ምደባ፣ ስለ ሰላምና ደህንነቷ ከፕሬዝደንት ባራክ ኦባማ ጋር ለመነጋገር በጉጉት ይጠባበቃሉ ብለዋል። ባልደረባችን ጀምስ በቲ ነው ያነጋገራቸው። ትዝታ በላቸው ዘገባውን ታቀርባለች። የአፍሪቃ ህብረት ኮሚሽን ረዳት ሊቀመንበር ረስተስ ሟንቻ የአፍሪቃ መሪዎች ስለ አህጉሪቱ የወደፊት መዋለን ዋይ ምደባ ስለ ሰላምና ደህንነቷ ከፕሬዝደንት ኦባማ ጋር ለመነጋገር በጉጉት ይጠባበቃሉ ብለዋል። የመሪዎቹ ጉባኤ የፊታችን ሐምሌ 28 እና 29 በዋሽንግተን ዲሲ ሊካሄድ ነው የታቀደው። ጉባኤው በዓለም ታላቋ ኢኮኖሚ ከሆነችው ዩናይትድ ስቴትስ ጋር ትብብርን ለማሻሻል ትልቅ እድል ነው ብለዋል። አፍሪካና ዩናይትድ ስቴትስ በውርስም ሆነ በትብብር በብዙ መስኮች የሚጋሯቸው አሉ። እንደምታውቀው ብዙ የአፍሪካ ዝርያ ያላቸው ህዝቦች ዩናይትድ ስቴትስ ውስጥ ይኖራሉ። ስለዚህ በትብብር ረገድ አዲስ እርምጃ መውሰድ ለአፍሪቃ ጥሩ አጋጣሚ ነው። ፕሬዚደንት ኦባማና የአያሌ የአፍሪቃ ርዕሳነ ብሔር የሚሳተፉበት የመሪዎች ጉባኤ የሁለቱን አገሮች ህዝቦች ያቀራርባል። የአፍሪቃ ህብረት በበኩሉ ጉባኤው ቁልፍ በሆኑ ጉዳዮች ማለትም በመዋለንዋይ ምደባና በሰላምና ጸጥታ ላይ እንዲያተኩር የበኩሉን ያደርጋል ብለዋል። አፍሪቃ ከሌሎች የዓለም ክልሎች ለምሳሌ ከአውሮፓ፣ ከኤስያ እንዲሁም ከላቲን አሜሪካ ጋር ስትራቴጂያዊ ሽርክና እንዳላት እና መጪው ጉባኤ ተመሳሳይ ግንኙነት ከአሜሪካ ጋር ለመፍጠር እንደሚረዳ ተናግረዋል። የአፍሪቃ ህብረት ኮሚሽን ረዳት ሊቀመንበር እረስተስ ሟንቻ ስልጣን ላይ ያለ የአፍሪቃ መሪ ከክስ ነጻ እንዲሆን ድርጅታቸው ያሳለፈውን ውሳኔም ደግፈው ተናግረዋል። የመብት ተሟጋች ድርጅቶችና ሌሎች ተቺዎች እንዲህ አይነቱ ውሳኔ ማናለብኝነትና አምባገነንነትን ለመዋጋት የሚካሄደውን ጥረት ይጻረላል በማለት ይተቻሉ። ሟንቻ ግን የአፍሪቃ ህብረት በዓለም ካለው አሰራር የተለየ እርምጃ አልወሰደም ብለዋል። ስልጣን ላይ ያለ መሪ ወይም አስተዳደር ከክስ ነጻ እንዲሆን የተወሰነው የአፍሪቃን ፍርድ ቤት ፍትህ መምሪያ አድርገን ነው። ፍርድ ቤቱ በህዝብ ጅምላ ፍጅት የተወነጀሉ መሪዎችን እንዲዳኝ ስልጣን ሲሰጠው ነው ውሳኔውን ያስተላለፈው። የአፍሪቃ ህብረት ውሳኔ ከሌሎች ብዙ አገሮች አይለይም ብለዋል። ስልጣን ላይ ባለህበት ጊዜ በወንጀል ተጠርጥረህ እንደሆነ አትከሰስም። ስልጣን ከለቀህ በኋላ በዚያ በተጠረጠርከው ወንጀል ትከሰሳለህ። የአፍሪቃ መሪዎች የዓለም አቀፍ ፍርድ ቤት አይሲሲ ከሌሎች የዓለም መሪዎች የበለጠ እነርሱን ኢላማ እንደሚያደርግ ያማርራሉ። ኤሲጄ ወይንም የአፍሪቃ ፍትህ ፍርድ ቤት የተመሠረተውም የአህጉሪቱን የመብት ጥሰቶችና የፍትህ ጉዳዮች ለመዳኘት ነው። የአፍሪቃ ህብረት በህዝብ ጅምላ ፍጅትና በሌሎች የሰብአዊ መብት ጥሰቶች ለተወነጀሉ የሀገሪቱ መሪዎች ያለመከሰስ መብት መስጠቱ የአይሲሲ ማለትም የዓለም አቀፍ ፍርድ ቤት ስልጣንን ላለመቀበል ነው የሚለውን ትችት ሟንቻ አይቀበሉም። በብዙ ሀገሮች መራዊ መንግስትና ስልጣን ላይ ያለ ስርዓት ጊዜው አብቅቶ ለሌላ እስከሚያስረክብ እንደማይከሰስ ተናግረዋል። ወደ መጨረሻው የትንታኔ ርዕስ እናልፋለን። በላይቤሪያ የባህር ዳርቻ አካባቢ የሚኖሩ በሺዎች የሚቆጠሩ ሰዎች መኖሪያችና የንግድ ተቋማት በውሃ በመጥለቅለቅ ላይ ናቸው። የውቅያኖስ ወለል ከፍ እያለ በሰፋው አካባቢ የአፈር መሸርሸር በመከሰቱ በድህነት የሚኖሩ በርካታ ላይቤሪያውያን ህይወት አስቸጋሪ አድርጎታል። ከቪኦኤ ምዕራብ አፍሪካ ቢሮ ጀኒፈር ላዙታ ያጠናቀረችውን ዘገባ ሄኖክ ሰማግዜላ ያቀርበዋል። በላይቤሪያ የባህር ዳርቻ አካባቢ የሚገኙ ቤቶች በመሬት መሸርሸር እየፈራረሱ ነው። በሺዎች የሚቆጠሩ ነዋሪዎች ቤቶቻቸውና የንግድ ተቋማቸው በውሃ ታጥበው ከነ መሠረታቸው የውቅያኖስ ሲሳይ መሆናቸው በእጅጉ አሳስቧቸዋል። ጆ ሙፈር በቡካነን ከተማ ግራንድ ባሳ ወረዳ ይኖራል። አካባቢው በውቅያኖስ ውሃ የመሸርሸር አደጋ በተደጋጋሚ እንደሚከሰትበት ይገልጻል። በጣም አስከፊ ሁኔታ ነው ያለንበት። ቤቶቻችን በባህር ውሃ ተሸርሽረው ተወስደዋል። አሁን ከነ ልጆቼ በአንድ የተዘጋ የትምህርት ቤት ሕንጻ ውስጥ ሰፍሬ ያለሁ። እንደምትመለከቱን የመሬት መሸርሸሩ በጣም አስጊ ነው። የባህሩ ጠለል በየጊዜው በየቀኑ ከፍ ይላል። በጣም አስጊ ሁኔታ ላይ ስለምንገኝ አስቸኳይ እርዳታ ያስፈልገናል። የላይቤሪያ የአካባቢ ጥበቃ መስሪያ ቤት በባህር ጠለል መጨመር የተነሳ የሚከሰት የመሬት መሸርሸርን ለመከላከል ጥረት ይዟል። ስቴፈን ኑፍቪል የአካባቢ ጥበቃ መስሪያ ቤቱ ምክትል ስራ አስኪያጅ ናቸው። የመጀመሪያው መርሃ ግብር በሥራ ላይ ውሏል። በእርግጥ እክሎች ገጥመውናል። ከተማዋን ሊያሟሟት የተነሳውን የባሕር ውሃ ለመመከት ግንቦችና ሌሎች የመሬት መጠበቂያ ሥራዎችን በማከናወን ላይ እንገኛለን። የላይቤሪያ መንግሥት በመላ ሀገሪቱ የአካባቢ አየር ግለት ጋር በተያያዘ ለሚከሰቱ የተለያዩ አሉታዊ ክስተቶችን ለመታደግ እስካሁን ስድስት ሚሊዮን ዶላር ወጪ አድርጓል። በመሬት አስተዳደር ሚኒስትር በማዕድንና ኃይል ሚኒስትር ስር የተያዙት ስራዎች የባህር ውሃ የሚያስከትለውን የመሬት መሸርሸር አትኩሮት እንደሚሰጥ ኑቪል ለቪኦኤ ገልጸዋል። የመሬት መሸርሸሩን ለማስቆም የኮንክሪት ግድግዳዎች ለማቆም 24 ሚሊዮን ዶላር ወጪ ቢደረግም ስራውን ለማጠናቀቅ ተጨማሪ 18 ሚሊዮን ዶላር ያስፈልጋል። በተለያዩ የባህር ዳርቻ አካባቢዎች የሚኖሩ ሰዎች አሸዋ በጆንያ እየሞሉ የባህሩን ውሃ ለመግታት ቢጥሩም ጥረቱ በቂ አልሆነም። ቶም ኦካይ በዚህ ወር መጀመሪያ ቤቱ ታጥቦ ተወስዶበታል። አሁንም በስጋት ላይ እንደሚገኙ እንደሚገኙና ተጎጂ የሆኑ ቤተሰቦችን ለማገዝ ብዙ ሥራ እንደሚጠበቅ ይገልጻል። መሄጃ የለንም። የአካባቢ አስተዳደር ሰራተኞችና ዓለም አቀፉ ማህበረሰብ መንግስቱን ረድተው እኛ የምንረዳበትን መንገድ እንዲያመቻቹ ስንጠይቅ ቆይተናል። ቤቶቻችን፣ ለዘመናት የኖርንባቸው ማህበረሰቦች እየተፈናቀሉ ነው። ከመንግስት ያገኘነው እርዳታ የለም። ወዴት እንደምንሄድ ግራ ተጋብተናል። መንግስቱ ችግራችንን አልተረዳልንም። የላይቤሪያ ባለስልጣናት ለአፈር መሸርሸር የተጋለጡ አካባቢዎች ውስጥ የሚኖሩ ሰዎች ወደ ሌሎች አካባቢዎች እንዲሰፍሩ ሙከራ ማድረጋቸውን ይገልጻሉ። ሆኖም ነዋሪዎቹ መንግስት የሰፈራ ካሳ ካልሰጠን እግራችንን አናነሳም ብለዋል። መንግስቱ ደግሞ ይህንን ለማድረግ አቅም እንደሌለው አስረድቷል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስከ አራት ሰዓት ድረስ አብረናችሁንን። አሁን ምንድን ነው አሁን ከአድማጮች የደረሱንን መርጠን ለዛሬ ያዘጋጀናቸውን ያቀርባለን። የስልክ አስተያየቶች የአሜሪካ ድምፅ ሬዲዮ እንደምን ሰነበታችሁ። በድሎ ክብረት ይባላለው። ከዚህ ከአሜሪካ ፔንሲልቪኒያ ነው። ምደው ነው ሰለሞን አባተ ከዶክተር መራራ ጉዲና ጋር ያደረገውን ቃለ መጠይቅ ሰማሁት። ዶክተር መራራ በሀገራችን ከሚገኙ ታላላቅ የተቋሚ ፖለቲካ መሪዎች አንዱ ናቸው። የኢትዮጵያን ፖለቲካ ሁኔታ በጣም በሚገባ አሳይተውናል። ከገለጹት ውስጥ ነው የያዝኩት ነጥብ ኢትዮጵያን አደገኛ ሁኔታ ላይ ልጥላት የሚችሉት ነገሮች ውስጥ ብሎ ከጠቀሱት አንዱ ደዋ ሰዎች ስልጣን ወይም ሞት ብለው ከተገኙ፣ ሁለተኛ የአማራ ልሂቃን ደግሞ ህወሓት ላይ ስልጣን መልሰን እንወስዳለን ብለው ካሉ፣ ሶስተኛ ደግሞ የኦነግ ሰዎች ኦሮሚያን እንገነጠላለን ካሉ እነዚህ በጣም አደገኞች ናቸው ለኢትዮጵያ ብለው ተናግረዋል። ከዚህ በተጨማሪ ደግሞ በጣም አደገኛ ሁኔታ ሊሆን የሚችለው ኢትዮጵያ በሁለት ጫፍ የፖለቲካ አመለካከት ጫፍ፣ አንደኛው በብሔር በዘር ላይ በተደራጁ እጅግ በርካታ ፖለቲካ ፓርቲዎች፣ ሁለተኛው ደግሞ አንድ ኢትዮጵያ፣ አንድ ሀገር፣ አንድ ህዝብ፣ አንድ ቋንቋ ወዘተ ብለው ምንም የዘር ልዩነት የለም፣ ምንም ልዩነት የለንም፣ አንድንን እያሉ በፓርቲ በመሰረቱ ሌላ በጣም ርቀው በሚገኙ በተራራቁ ሁለት ጫፎች አገሪቷ መወጣጠሯ አደጋ ሊሆን አይችሉም ወይ? እንዴት አድርገው ወደ መሀል መጥቶ አገሪቷን በአንድነት ለመምራት ይቻላል? ህዝቡን አስተባብሮ አንዱ ሆኖ ለመስራት የብሄር ብሔረሰቦችን መብት አክብሮ እንደገና ደግሞ ብሄር ብሔረሰብ የሚባል የለም የሚሉትንም አክብሮ የሁለቱን አጣጥሞ ለመምራት አያስቸግርም ወይ? ይህስ በጣም አደገኛ ሁኔታ ለአገሪቷ ወደ አይሆንም ወይ? ኦፍ አሜሪካ አማርኛ ፕሮግራም ለዶክተር መራራ እና ለጋዜጠኛ ሰለሞን ምስጋና ለማቅረብ ነው። ዶክተር መራራ ጉዲና ረዘም ላለ ጊዜ በኢትዮጵያ ፖለቲካ ውስጥ ቢሳተፉም አሁን ከቅርብ ጊዜ ወዲህ በእውነቱ ሀሳባቸውን ደጋግሜ ሰምቼዋለሁ። በኢሳት ቀርበው ሀሳባቸውን ለመስማት እችያለሁ። አሁንም በሰለሞን እየተጠየቁ የሚሰጡት አስተያየት የበሰለ እንዲያው እኔ አሁን ላለንበት ችግር መፍትሄ በውስጣቸው እንዳለ አይቻለሁና በዚሁ እንዲቀጥሉበት በእውነቱ እሳቸውንም መደገፍ ማበረታታት እንደሚያስፈልግ በድጋሚ ዶክተር መራራና ጋዜጠኛ ሰለሞንን አመሰግናለሁ። ተመስገን ነኝ፣ ከዚሁ ከኤቢሲ አመሰግናለሁ። አስተያየት የላካችሁልንን አድማጮቻችንን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችንን ለማስታወስ ያህል ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩ ደግሞ አስራ አራት ነው። አስተያየቶን በድምጹ የተቀረጸውን መመሪያ ከሰሙ በኋላ ያኖሩት። ኢሜይልም መጠቀም ትችላላችሁ። ሆርን አት ቪኦኤ ኒውስ ዳት ካም ነው አድራሻው። አሁን ንጉሱ ታምሬ ፕሮዲውሰራችን እንደሚለን የሙዚቃ እረፍት ለአድማጮቻችን ብንሰጥ ነው የሚሻለው። እናንተ ሰዎች እያለ ብዙ አውርታችኋል፣ ብዙ ሰምተዋል፣ አድማጭ እረፍት ያድርግ ይላል። እንስማማለን። ንጉሱ እናመሰግናለን። የመረጠው ደግሞ የዓለማየሁ ሂርጶን ሙዚቃ ነው። እኔ የመረጥኩት ነው እሱ ራሱ And it is Nelim silamın I think that I see አለማየሁ ይርፖ ሩዘናደሞናለን ንጉሱ ንጉሱ እግዚአብሔር ይስጥልን። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ልክ ሶስት ሰዓት ከሰላሳ ሁለት ደቂቃ ላይ ነን። በሁለተኛው አጋማሽ ሰኞ ሰኞ የሚቀርበው መጀመሪያ የሚቀርበው ሰለሞን ክፍሌ እያዘጋጀ የሚያመጣልን ሳምንታዊ የስፖርት ፕሮግራም ነው። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት የአርቡን የሞናኮ ዳያመንድ ሊግ ውድድሮች አስቀድማለሁ። የእግር ኳስ ዜናዎችም አሉኝ። አብረን እንቆይ። የ2014 ዳያመንድ ሊግ አስረኛው ውድድር ባለፈው አርብ በሞናኮ አስተናጋጅነት ተካሂዷል። በእነዚሁ ውድድሮች በሴቶች 5000 ሜትር አትሊት ገንዘቤ ዲባባ የዓመቱን ፈጣን ሰዓት 14:28.88 በማስመዝገብ አሸንፋለች የመጨረሻው ደወል እስኪሰማ አብራቸው የነበረችውን የኬንያዋን ኪቦት ቪዮላ ቀድመው የበረሩት ገንዘቤና አልማዝ ለመሸናነፍ ያሳዩት እልህ አስጨራሽ ፍልሚያ ተደናቂ አድርጓቸዋል አልማዝ አያና በሦስት አንድ ማይክሮሴኮንድ ተቀድማ ሁለተኛ ስትወጣ የኬንያዋ አትሌት በሦስተኝነት ፈጽማለች በርቀቱ ገንዘቤ በነጥብ እየመራች ነው በሞናኮው ዳያመንድ ሊግ በከፍተኛ ጉጉት ተጠብቆ የነበረው የወንዶቹ 800 ሜትር ነበር። የዓለም ክብረ ወሰን ባለቤቱ ዴቪድ ሩዲሻ ከኬንያ፣ የዓለም ሻምፒዮኑ መሐመድ አማን ከኢትዮጵያ፣ ማን ያሸንፍ ይሆን የሚለው ነበር አጓጉኝነቱ። በትራኩ ላይ የታየው ግን የተቃራኒው ነው። የተጠበቁት ሳይሆኑ ሌላ አትሌት አሸንፏል። በአስገራሚ ፍጥነት ያሸነፈው የ22 ዓመቱ የቦትስዋናው ሚጌል አሞስ ሲሆን ርቀቱን ለመፈጸም አንድ ደቂቃ 42 ሴኮንድ 83 3 ማይክሮ ሴኮንድ ወስዶበታል። አትሌቱ በዩኤስ አሜሪካ ዩጂን ዳያመንድ ሊግ ላይ ቀድሞ ሲያሸንፍ አጋጣሚ ነው ተብሎበት ነበር። ባለፈው አርብ ግን አጋጣሚ ሳይሆን ጥንካሬውን አስመስክሮበታል። ወደ ኮከብነት ብቅ ያለ ወጣት ሆኗል። ፒር አንድሮስ ቦል ከፈረንሳይ ሁለተኛ ሲወጣ፣ በጉዳት ምክንያት ሁለት ውድድሮች አልፈውት የቆየው መሐመድ አማን ሦስተኛ ሆኗል። አትሌቲክሱ ባጭሩ ይኸው ነው። ለእግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ የሆና ልጃቸው የሚሄደው ተባባሪ አዘጋጅ ገጽ አይን ጽዮን መስቀል መስመር ላይ ነው። መቀጠል ትችላለ። ገዛ አይን፣ በሳምንቱ መጨረሻ በተለያዩ የአፍሪካ ከተሞች ከአስራ ሰባት አመት በታች የአፍሪካ ዋንጫ የመጀመሪያ ማጣሪያ ውድድሮች ተካሂደዋል። ሳይሸናነፉ አቻ የወጡ ቡድኖች ይበዛሉ። እዚህ በአዲስ አበባ ስታዲየም በሁለት ሺ አስራ አምስት ኒጀር ለምታስተናግደው ከአስራ ሰባት አመት በታች የአፍሪካ ዋንጫ ለማለፍ የመጀመሪያ ማጣሪያቸውን ኢትዮጵያና ጋቦን አከናውነዋል። ማራኪ ጨዋታ በማሳየት የተደነቀው የኢትዮጵያ ወጣት ቡድን በጨዋታ በልጦ ቢታይም አሸንፎ ለመውጣት ሳይችል ቀርቷል። ያለግብ ባዶ ለባዶ ነው የተለያዩት። በሁለቱም በኩል የሜዳው መቀቄት ሳያግዳቸው ሮጠው ያልጠገቡ ታዳጊዎች ሁሉንም አይነት የእግር ኳስ ክህሎት ለተመልካች አሳይተው ወጥተዋል። በተለይም የጋቦኑ በረኛ ከችሎታውም ያለፈ ቡድኑን የመምራት ብቃት አሳይቷል። የጋቦን ወጣቶች በተለይም ከረፍት መልስ አቻ መውጣት በመፈለግ ሳይነኩ በመውደቅና ወደ መጨረሻው የተጠቀሙበት ጊዜ ማባከን ታክቲክ የፈለጉትን ውጤት ይዘው እንዲወጡ አስችሏቸዋል። የጋቦን ተጫዋቾች በሆነ ባልሆነው እየወደቁ ያጠፉትን ሶስት ደቂቃ ዳኛው ባለማካካሳቸው ትዝብት ተወስዶባቸዋል። የታዳጊ ወጣቶቹ ዋና አሰልጣኝ ኢንስትራክተር ዮሐንስ ሳህሌና ረዳቶቻቸው እንዲሁም ለተጫዋቾቹ ተመልካቹ በጭብጨባ ድጋፉን ገልጾላቸዋል። አሰልጣኙ ዮሐንስ ስለ ውጤቱ እንዲህ ብለው መልሰዋል። በእኛ በኩል ያየነው ድክመት ብለን የምንለ ኤክስፒሪንስ ብዙዎቹ ልጆች እዚህ ሜዳ ላይ ከሐሙስ በፊት ደርሰው ማያቁ ልጆች አሉ። ከጃንሜዳ የመጡ ከመርካቶ የመጡ ልጆች ስቴዲየም ገብተው ማያቁ ልጆች አሉ እና ከመጀመሪያ ቀን በእንደዚህ አይነት ሁኔታ ላይ ይህንን ነገር ማድረጋቸው ፈርተው አልተጫወቱም፣ ተከላክለው አልተጫወቱም። አይታችሁ እንደሆነ በሶስት ተከላካይ የተጫወት ነው። ከመጀመሪያ ወስነው ነው የመጡት፣ ለመጫወት ነው የመጡት። ይሄ ዲቨሎፕመንት ፕሮግራም ነው። ብናሸንፍም እንደ ትልቅ ነገር አናየው። የሚሸነፍም እንደ ትልቅ ነገር አናየው። ምክንያቱም የእኛ ትልቁ ትልቁ አላማችን ለወደፊት የኢትዮጵያ ብሔራዊ ቡድን ይተካሉ ብለን የምንላቸው ልጆችም ማውጣለን። ከሁለት ሳምንት በኋላ የመልሱ ጨዋታ ተደርጎ ጋቦን እና ኢትዮጵያ በድምር ውጤት ያለፈ ከዴሞክራቲክ ኮንጎ እና ናይጄሪያ አሸናፊ ከሚሆነው ጋር ሌላ የማጣሪያ ጨዋታ ይጠብቃቸዋል። በሌሎች የአፍሪካ ከተሞችም ተመሳሳይ የማጣሪያ ግጥሚያዎች ተከናውነዋል። ታንዛኒያ እና ደቡብ አፍሪካ ኮንጎ ና ሴኔጋል በተመሳሳይ ባዶ ለባዶ ሲወጡ ቦትስዋና ና ሞዛምቢክ ሁለት አቻ ወጥተዋል ዩጋንዳ ሩዋንዳን አራት ለባዶ ግብጽ ኮንጎን አንድ ለባዶ አሸንፈዋል በሌላ የእግር ኳስ ዜና ባህር ዳር ላይ በአስራ ስድስት ቡድኖች መካከል ሲካሄድ የሰነበተው የኢትዮጵያ ብሔራዊ ሊግ ሻምፒዮና የፊታችን ረቡዕ ለዋንጫ በደረሱ ሁለት ቡድኖች መካከል ውድድሩ ይቋጫል የማጣሪያና ጥሎ ማለፉን ፈተናውን በጥንካሬ ተሸጋግረው ለተነጎዳው ፍጻሜ ለዋንጫ የደረሱት አዳማ ከነማና ወልዲያ ከነማ ሲሆኑ እነዚህ ሁለት ቡድኖች ትናንት ተጋጣሚዎቻቸውን በማሸነፍ በቀጣዩ ዓመት ወደ ላይኛው የውድድር መድረቅ ማለትም ወደ አስራ ስድስቱ የኢትዮጵያ ፕሪምየር ሊግ መቀላቀላቸውን አረጋግጠዋል። አዳማ ከነማና ወልዲያ ከነማ ወደ ፕሪምየር ሊጉ ያደጉት ባለፈው የውድድር ዓመት ወደ ታችኛው ዲቪዚዮን ተከልሰው የወረዱትን ሀረር ሲቲንና መድንን ተከትለው ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል ከአዲስ አበባ እዚያው እግር ኳሱ ስፖርት ላይ ላቆያችሁና ወደ ፈረንሳይ ልውሰዳችሁ። ደግሞ ብራዚል ያስተናገደችው ሃያኛው የዓለም እግር ኳስ ዋንጫ ውድድር በጀርመን ብሔራዊ ቡድን አሸናፊነት ከተደመደመ አንድ ሳምንት ቢሆነውም ከውድድሮቹ ጋር የተዛመዱ ልዩ ልዩ ዜናዎችም አሁንም ካየሩ ላይ አልጠፉም። አቶ ፍቅሩ በተለይ ከአፍሪካ አህጉር ጋር የተገናኙ ዜናዎች ላይ አትኩረው ተከታዩን ያጋሩናል። የዓለም ዋንጫ እግር ኳስ ውድድር ከተፈጸመ አንድ ሳምንት ሆኖታል። በሳምንቱ ውስጥ ብዙ ድርጊቶች ተከናነዋል። የተጣሉ ባልና ሚስቶች ታርቀዋል። የቢራ ቅምቀማው ቀንሷል። ማምሸትም ቀርቷል። እረ ውሃ ውሃ፣ እረ መብራት መብራት አንዳንድ ጊዜ እንኳን አዲስ አበባ ጎብኟት በማለት ማንጎራጎሩ ግን አልቀርም። ሟይ ጠጅ ቤትም ስለ ዓለም ዋንጫ የሚደረገው ግምገማ እንደቀጠለ ነው። በመጀመሪያ ነገር ሁሉም የተደሰቱበት ምክንያት ቢኖር ኢትዮጵያ ያለማለፏ ነው። የዋሊያ ቡድን ብራዚል ብሄድ ኖሮ ጎል ለመሰብሰብ ስንት ስልቻ ያስፈልገው ነበር እያሉ የሚቀልዱም አሉ። ለማንኛውም ከመዋረድ እግዜር አድኖራል በማለት ብርሌውን ለጤናችን ለማለት ያላነሳ የለም። የጀርመን ቡድንን ድል ሁሉም ቢያደንቅም በብራዚል ፉትቦል ማምለኩ ግን ቀርቷል። የአፍሪካ ውርደት ግን እንደቀጠለ ነው። እርግማኑም እያጠቃን ነው። ሁለት መቶ የጋና ቡድን ደጋፊዎች ወደ ሀገራችን አንመለስም ብለው የብራዚል መንግስት ጥገኝነት ጠይቀዋል። ምክንያቱ ሲሏቸው በዘር የተነሳ አገሪቱ ውስጥ ግጭት አለ ይላሉ። እኛ የምናውቀው ጋና ሰላማዊና ዴሞክራቲክ ነው። ለሰበብ ፍለጋ የተጠነሰሰፍ ምክንያት ይመስላል። የካሜሩን ፕሬዚዳንት ፖል ቢያ ስለ ብሔራዊ ቡድን የብራዚል ዘመቻ ከጠቅላይ ሚኒስትራቸው የጠየቁት ሪፖርት በአንድ ሳምንት ውስጥ ይቀርብላቸዋል። የናይጄሪያ ስፖርት ሚኒስትር ቡድናቸው ከብራዚል ከተመለሰ በኋላ የፉትቦል ፌዴሬሽኑን አሰናብቶ አንድ ጉዳይ ፈጻሚ ወክለው ነበር። በዚህም የተነሳ ፊፋ ናይጄሪያን ከማንኛውም እግር ኳስ ውድድር አግዷት ነበር። ቦትስዋና ተዋውቀን ብራዚል የተያየነው ጎረምሳ የስፖርት ሚኒስትር ሲሸልል ከቆየ በኋላ አይኑን ጨፍኖ የፌዴሬሽኑን ባለስልጣኖች ወደ ስፍራቸው መልሶ ፊፋ እገዳውን አንስቷል። አቶ ፍቅሩን አመሰግናለሁ። በዚሁ ለምሽቱ ያለንን አጠር ያለ የስፖርት ዝግጅት አበቃለሁ። ሰኞ በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰለሞን ክፍለነኝ፣ ሰላም ደህና ቆዩ።

የተባበሩት መንግሥታት ድርጅት ጠበብት ተዋጊ ሚሊሻዎች ከምስራቅ አፍሪቃ ወታደራዊ ኃይል እንዲወገዱ ጥሪ አቅርበዋል። ሌሎች ታዛቢዎች ግን ይህን ተግባር ላይ ማዋል ቀላል አይደለም፣ የሰላም ንግግርንም ሊያሰናክል ይችላል እያሉ ነው። ሁማን ራይትስ ዋች የተባለው የሰብአዊ መብት ድርጅት በበኩሉ ዓለም አቀፍ ሰላም ጠባቂዎች ሲቪሉን ሕዝብ ከጥቃት ለመከላከል አልቻሉም ባምባሪ በምትባለው የማዕከላዊ አፍሪካ ሪፑብሊክ ከቅርብ ሳምንታት ወዲህ የተፈጸሙትን ግድያዎች ለማስቆም አልቻሉም በማለት ነቅፏል። ያም ሲባል ግን እነሱ ባይኖሩ ኖሮ የደም መፋሰሱ ተግባር የከፋ ይሆን ነበር ሲል የሰብአዊ መብት ድርጅቱ መናገሩን ዘጋቢያችን ኒክ ሎንግ ከኪጋሊ በላከው ዘገባ ጠቅሷል። አዳነች ፍሳሀዬ ለዛሬ አፍሪካ ነክ ርዕሶች ታቀርበዋለች። በማዕከላዊ አፍሪቃ ሪፑብሊክ ያሉት ሁለት ዋና ዋና ሚሊሻዎች የመሳሪያ ምንጭን የሚመረምረው የተባበሩት መንግስታት ድርጅት ቡድን ሚሊሻዎቹ ከሀገሪቱ የጸጥታ ኃይሎች መባረር ይኖርባቸዋል ይላል። ስልጣን ላይ በነበሩት አብዛኞቹ ሙስሊሞች በሆኑት ሴሌካ ተዋጊዎችና አብዛኞቹ ክርስቲያኖች በሆኑት ጸረ ባላካ ሚሊሻዎች መካከል ባለፈው ዓመት ስለተነሳው ግጭት በያዝነው ወር በወጣት ዘገባ ላይ ነው። የተባበሩት መንግስታት ድርጅት ኮሚቴው ይህን ጥሪ ያቀረበው በብዙ ሺህ የሚቆጠሩ ሰዎች በግጭቱ ተገድለዋል። ከሀገሪቱ ህዝብ አንድ ሶስተኛ የሚሆነው ከመኖሪያው ተፈናቅሏል። አዲሱ ዘገባ እንደሚለው ግጭቱን የሚያቀጣጥለው መሳሪያ ዋና ምንጭ ወታደራዊ ኃይል ነው። የትኞቹ ወታደሮች የትኞቹ ሚሊሻዎች እንደሆኑ ለይቶ ለማወቅ እንደሚያስቸግርም ዘገባው ጠቁሟል። ሆኖም ወታደራዊ ኃይሉን የማዋሃድ ተግባርና የማባረር ጉዳይ ቀላል እንደማይሆን ካስፐር አገር የተባሉት በማዕከላዊ አፍሪቃ ስላሉት የታጠቁ ኃይሎች ኢናፍ ማለት በቃ ለተባለ ቡድን ጥናት ያደረጉ ሰው ይናገራሉ። በጽሑፍ ደረጃ ሲያዩት እነዛን የወታደራዊው ኃይልና የጸረ ባላካ አባላትን ማስወጣት ቢቻል ጥሩ ሐሳብ ይመስላል። በግልጽ ለመናገር ግን እንዴት እንደዛ ሊደረግ እንደሚችል እርግጠኛ አይደለሁም። የታጠቁት ቡድኖች አባላት የትኞቹ እንደሆኑና እንዳልሆኑ የመለየቱ ጉዳይ በጣም የተወሳሰበ ነገር ነው። ይህንን ለማድረግ በሚቻልና በተዘጋጀ መንገድ ካልተከናወነም ጉዳቱ ያመዝናል የሚል ስጋት አለኝ። የሂማን ራይትስ ዋች ተወካይ ሊዩስ ማዝም ሚሊሻዎቹ ብዛት ስላላቸው ከወታደራዊ ኃይል ማስወጣት ይቻላል ብሎ ማሰቡ ከእውነት አይራቀ ነው ብለዋል። እንዳውም ውላድሮ በተቻለ መጠን ብዙዎቹ ከሀገሪቱ ወታደራዊ ኃይል ጋር እንዲቀላቀሉ ማድረጉ የተሻለ ይሆናል ይላሉ ሉዊስ ማጅ። በሽግግር መንግስቱና በሴሌካ ኃይሎች መካከል የሚደረግ ማንኛውም አይነት እርቅ የሁለቱም ወገኖች ታጣቂዎች ከሀገሪቱ ጸጥታ ኃይል ጋር ማዋሃድን ይጠይቃል። የማዕከላዊ አፍሪቃ ሪፑብሊክ ብሔራዊ ሰራዊት የሴሌካ አማጽያን ባለፈው ዓመት የሀገሪቱን ሜዲና ባንጊዩን በተቆጣጠሩበት ወቅት ተበታትኗል። የፈረንሳይና የአፍሪቃ ህብረት ሰላም ጠባቂ ኃይሎች ባንጊዩን ከተቆጣጠሩ በኋላ ግን ብሔራዊ ወታደራዊ ኃይል እንደገና መሰባሰብ ጀመረ። የብሔራዊ ወታደራዊ ኃይል ደሞዝ የሚከፈለው ከለጋሽ ሀገሮች በተገኘ ገንዘብ ነው። ይሁንና ወታደራዊው ኃይል እንደ ገለልተኛ የሀገሪቱ ኃይል ይሰራል የሚል እምነት የለም። በዛም ላይ ብዙም በተግባር ላይ የሚያውሉት ወታደራዊ ስራም የለም ወታደሮቹ በአሁኑ ወቅት በተጨባጭ የሚሰሩት ነገር የለም መሳሪያ አልተሰጣቸውም በሳምንት ወይም በወር አንዴ በወታደራዊ ሰፈር ይገናኛሉ መለያቸውን ለብሰው በመዞር ነው ደሞዝ የሚያገኙት ሲሉ በማዕከላዊ አፍሪቃ ሪፑብሊክ ስላሉት የታጠቁ ኃይሎች ኢናፍ ማለት በቃ ለተባለው ቡድን ጥናት ያደረጉት ካስፐር አጌር ገልጸዋል የተባበሩት መንግስታት ድርጅት እንደሚለው ከመዲናይቱ ውጭ አብዛኛው የሀገሪቱ ክፍል በሚሊሻዎች ቁጥጥር ስር ነው የሚገኘው። ይህ የሆነውም ስምንት ሺህ የሚሆኑ የፈረንሳይና የአፍሪቃ ህብረት ሰላም ጠባቂ ኃይሎች በሀገሪቱ ሰፍረው እያሉ ነው። ለምሳሌ ብዙ ሰላም ጠባቂዎች ባሉባት ባምበሪ በተባለችው ስትራቴጂያዊ ከተማ እንኳን ተቀናቃኝ ቡድኖች ሰዎችን ከመግደል ሊያቆሙ አልቻሉም ይላሉ። ሂማን ሂዩማን ራይትስ ዋች የተባለው ቡድን ተወካይ ማጅ፣ በከተማዋ ያሉት ሰላም ጠባቂዎች ምን ያህል እንደሆኑ ልነግራቸው አልችልም። ምክንያቱም በስትራቴጂካዊ ጉዳይ ምክንያት አልገለጹልኝም። ሆኖም ብዙ የፈረንሳይ ወታደሮች ከባድ መሳሪያ የጫኑ መኪኖች ላይ ሆነው ከተማዋን ሲጠብቁ አይተናል። ችግሩ ግን ከተማይቱ አሁንም በሴሌካ አማጽያን ቁጥጥር ስር መሆኗ ነው። የሙስሊም ሰፈር በሆነው ቦርኖ ከእያንዳንዳቸው ሶስት ሰዎች አንዱ ጠበንጃ ወይም ክላሽንኮቭ አለው። ስለሆነም የትጥቅ ማስወገዱ ጥረት ስኬት አላገኘም ማለት ነው። አብዛኞቹ ልሂቃን በአካባቢና በብሔራዊ ደረጃ የእርቅ ንግግር መካሄድ አለበት፣ ከሁሉም በላይ ግን ተዋጊ ኃይሎቹ ወደ ሰላማዊና ሲቪል ኑሮ እንዲመለሱ ከተፈለገ ስራ የመፍጠር ጥረት መደረግ አለበት በማለት አስገንዝበዋል። አድማጮች በማዕከላዊ አፍሪቃ ሪፑብሊክ ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩ። ነው ለሚቀጥለው ፕሮግራም ደግሞ ሰሎሞን አባተ ተረኛ ነው። የመጨረሻው የምሽቱም ዝግጅት ነው የጤና ፕሮግራም። ሰሎሞን በዛሬ ትኩረቱ አውስትሬሊያ ዋና ከተማ ሜልቦርን ውስጥ በተከፈተው ሀያኛው ዓለም አቀፍ የኤድስ ጉባኤ ላይ ይሆናል። የዚህ ዓመት ዓለም አቀፍ የኤድስ ጉባኤ ግዙፍ የሚባሉ ግቦችን አስቀምጧል። አንዱም እጅግ የገዘፈ የተባለ መድረሻ በመጪዎቹ 15 ዓመታት ውስጥ ኤች አይቪን ከገጸ ምድር ማጥፋት ነው። ዓለም አቀፉ የኤድስ ጉባኤ ትናንት ሜልቦርን አውስትራሊያ ላይ ሲከፈት የበረታ የሐዘን ድባብ ሰፍኖበት ነበር። የጸረ ኤች አይቪና ጸረ ኤድስ ፍልሚያ ዓለም አቀፍ ቤተሰብ ስድስት ውድ አባላቱን ባለፈው ሐሙስ ምስራቅ ዩክሬን ውስጥ ተመትቶ በወደቀው የማሌዥያ መንገደኞች አይሮፕላን አደጋ ሳቢያ ድንገት አጥተዋል። ስድስት ተመራማሪዎችና ኤክስፐርቶች ከሟቾቹ 298 መንገደኞች መካከል ነበሩ። ለዘንድሮው የኤድስ ጉባኤ ይህ የከፋ መርዶ የበረታም የሐዘን ጅምር ነበር። በመጪው ሳምንት ውስጥ ባለፉት ከ30 ዓመታት ለበለጠ ጊዜ ዓለምን ሰቅዞ የያዛትን ደቂቅ ሕዋስ ምንነት ከእያንዳንዷ ንዑስ ማዕዘንና ክፍል ዙሪያ ገባዋን ይፈትሻል ተብሏል። ይህ ከ አስራ ሁለት ሺህ በላይ የመላው ዓለም ልዑካን የተገኙበትና የሚመክሩበት ግዙፍ ጉባኤ ኤችአይቪን ለማምከንና መተላለፉን ለማስቆም እንዲሁም ኤድስን ለማከም የሚደረጉትን የሳይንስ ጥረቶች፣ ኤችአይቪ ኤድስ በዓለም ዙሪያ ቤተሰቦችንና ማኅበረሰቦችን እንዴት እንደጎዳና እየጎዳ ስላለባቸው ሁኔታዎች ሰፋፊ ፍተሻዎችና ጥልቀት ያላቸው ውይይቶች በየመድረኩ ይካሄዳሉ። ጉባኤው ትናንት እሁድ ሜልቦርን ላይ ሲጀመር ጉባኤውን አልመው ብዙ ዜናና ትምህርትም ሰንቀው የተነሱ ለጉባኤው ግን ሳይደርሱ እንደወጡ እስከ ወዲያኛው የቀሩትን መላው የጉባኤ ታዳሚ ለአንድ ደቂቃ በሐዘንና በትካዜ በጸጥታና በጥሞና አስቧቸዋል። በሕሊናው ጸሎትን አድርሶላቸዋል። ይህ ነበር የመጀመሪያው የጉባኤው ክንዋኔ። እዚያው የምትገኘው ዘጋቢያችን አኒታ ፓወል እንዳለችው ሆላንዳዊውን መሪ አጥኝና ጠቢብ ዮኤፕ ላንዥን ጨምሮ በተመራማሪዎቹ መገደል የተሰማቸውን ጥልቅ መከፋት የዓለም አቀፉ የኤድስ መርሃ ግብር ፕሬዚደንት ፍራንሷዝ ባሬሱኔሲ ገልጸዋል። ይህንን ጉባኤ ከዛሬው በተሻለ በተነቃቃ ሁኔታ የከፈትንባቸው ጊዜያት እንደነበሩ ብነግራችሁ ደስ ይለኛል። ባልደረቦቻችንና ጓደኞቻችንን ማጣታችን ያሳደረብንን ሀዘን ጥልቀት ለመግለጽ እጅግ አስቸጋሪ ነው። በዚህ ትርጉም አልባ አሳዛኝ አጋጣሚ ምክንያት የቤተሰቦቻቸውን አባላት አጥተው ከሚያዝኑ በዓለም ዙሪያ ያሉ ሁሉ ጋር እኛም ዛሬ አብረን እያዘንን ነው። በሌላ በኩል ግን ኤች አይቪ በደማቸው ውስጥ የሚገኝ ልዑካንና ተሳታፊዎች ይህ ሀዘንና አደጋ የጉባኤውን ትኩረት ከግዙፉ ጉዳይ እንዳይሰርቅ ስጋታቸውን ገልጸዋል። ከእነዚያ መካከል የኢንዶኔዥያ ኤች አይቪ በደማቸው ውስጥ የሚገኙ ሴቶች ኔትወርክ ወይም መረብ የቦርድ አባል አዩ ኦክታሪያኒ ይገኙበታል። ኤች አይቪ በደሜ ውስጥ ላለፉት አምስት ዓመታት አለ። እኔ ለኤች አይቪ የተጋለጥኩት መረጃ ስላልነበረኝ ነው። በእኔ የደረሰው በአካባቢያችንና በመላው ዓለምም እየደረሰ ካለው ሁኔታ ጋር ተመሳሳይ ነው። እኔ የመጣሁት በዓለም ግዙፍ ሙስልም ህብረተሰብ ከሚገኝባት አገር ቢሆንም ያለንበት ሁኔታ ግን ከሌሎች የተለየን አያደርገንም። በዙሪያዬ ሂንዱዎች፣ ቡዲስቶች፣ ክርስቲያኖች የሆኑ እኩዮቻችን አብረውኝ አሉ። ሁላችንም ያለብን ችግር ተመሳሳይ ነው። ብዙዎቻችን ለኤችአይቪ የተጋለጥ ነው ራሳችንን የምንጠብቅበት መላ ስላልነበረን ነው። ኦክታሪያኔና ሌሎችም እንደርሳቸው ሁሉ ለኤችአይቪ የተጋለጡት በጸረ ኤድስ ትግሉ ውስጥ ያላቸው ቦታ ቁልፍ መሆኑን ይናገራሉ። የኤችአይቪ መፍትሄ ሳይንስ ብቻ አይደለም። ከኤችአይቪ ጋር በተያያዘው ማሸማቀቅ ወይንም ማግለል ምክንያት ኤችአይቪ በደማቸው ውስጥ የሚገኝ ሰዎችን ማካተት አስፈላጊ ነው። የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት ለጉባኤው በሳተላይት ንግግር አድርገዋል። 36 ዜጎቻቸውና ሌሎችም የአውስትራሊያ ነዋሪዎች ባለቁበት የበረራ ቁጥር ኤምኤች 17 ማሌዥያ የመንገደኞች አይሮፕላን አደጋ ምክንያት የተሰማቸውን ሐዘንም አይሮፕላኑን መጥተው በጣሉት ላይ ያላቸውን ቁጣም ገልጸዋል። የተባበሩት መንግስታት ድርጅት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ ዳይሬክተር ሚሼል ሲዲቤ ቁርጠኝነት፣ ሐዘንና ቁጣ የተደባለቁበትን ንግግር አድርገዋል። አንዳንድ ኮስተር ያሉ ግቦችንም ዘርዝረዋል። ቱዴይ አይ አም ኮሊንግ ፎር ኤንዲንግ ኤድስ ባይ 2030። ኤድስን በ2030 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ለማጥፋት ጥሪ ያቀርባለሁ። ኤድስን የማጥፋት ራእዬ ይህን ይመስላል፦ የፈቃደኝነት ምርመራና ሕክምናን በየትም ስፍራና ለማንም ማድረስ። ኤችአይቪ በደም ውስጥ የሚገኝ ማንም ሰው በሰውነቱ ውስጥ ያለውን ቫይረስ ማዳከም እንዲችል መደረግ አለበት። ማንም በኤድስ ምክንያት መሞት የለበትም፣ አንድም ህፃን ቢሆን ሲወለድ ኤች አይ ቪ በደሙ ውስጥ መኖር የለበትም። ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች በክብር መኖር አለባቸው። የሕግ ከለላ ሊሰጣቸው፣ ሕግ ሊጠብቃቸው ይገባል። በፈለጉ ጊዜ በዓለም ዙሪያ የትም ቦታ በነጻነት መንቀሳቀስ መቻል አለባቸው። ይህ ራእይ የእኔ የግሌ ራእይ አይደለም። ከጓደኛዬና ካስተማሬ ዩአፕ ላዥን ያገኘሁት ነው። የእርሱ ራእይ እውን እስኪሆንም ከእኔ ጋር አብሮ ይኖራል። ይህ እስከፊታችን አርብ የሚዘልቀው ሀያኛው የዓለም የኤድስ ጉባኤ በዛሬ የመጀመሪያ የሙሉ ቀን ሥራው ንግግሮችን አዳምጧል። ሴሚናሮችና ስብሰባዎች ተካሂደውበታል። የኤድስ ምርምር አሁን የሚገኝበትን ደረጃ ፈትሿል። ሳይንቲስቶች፣ የመስክ ሰራተኞች፣ የመንግስታት የጸረ ኤድስ መርሃ ግብር ኃላፊዎችና አንቀሳቃሾች፣ ተሟጋቾች፣ ድጋፍና እንክብካቤ ሰጪዎች፣ ሐኪሞችና ነርሶች፣ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች፣ ጋዜጠኞችና የጥበቡ ዓለም ሰዎች፣ እንዲሁም ሌሎች የተገኙበት ይህ ጉባኤ ኤችአይቪን ለመከላከልና ኤድስን ለማከም የሚደረገው ጥረት የሚፋጠንበትን ማኅበረሰባዊ ምላሾ ሰዎቹ የሚሰፉባቸውንና ውጤታማ የሚሆኑባቸውን መንገዶች መምከር፣ ልምድ መለዋወጥ ጀምሯል። ኤድስ ባለፉት 30 ዓመታት ውስጥ ወደ አርባ ሚሊዮን የሚጠጋ ሰው ገድሏል፣ ፈጅቷል። መጪዎቹ 15 ዓመታት እውን ለኤች አይቪና ለኤድስ ፍጻሜ ያበጁ ይሆን? የሜልቦርን ጉባኤን ሂደት ውጤቶችና አቅጣጫ እየተከታተልን እንዘግብላችኋለን። የኢትዮጵያ ሌሎችም የምስራቅ አፍሪቃና የአፍሪቃ ተሳታፊዎችን ባገኘን ጊዜ እየያዝን እናቀርብላችኋለን። ለዛሬ ጤና ይስጥልኝ። አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩን። አንድ የፕሮግራም ማሳሰቢያ አለን። የፕሮግራም ማሳሰቢያችን ባለፈው ሳምንትም አሰምተናል። ለማስታወስ ፕሮግራሙ በተለይም በፊታችን ቅዳሜ እንዲተላለፍ የተያዘ በመሆኑ ነው። የግንቦት የፍትህ ነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ ለኢትዮጵያ መንግስት መሰጠታቸው ይታወቃል። የመንና ኢትዮጵያ ደግሞ አንዱ በሌላው የሚፈለግ ግለሰብን አሳልፎ የመስጠት ውል አላቸው። ይህ ውልና አስቀድሞ ሞት የተፈረደበትን ሰው አሳልፎ መስጠት ከዓለም አቀፍ ህግ አንጻር እንዴት ይታያል? ዎር ኦን ቴረር ወይም ሽብር ላይ የተከፈተ የተባለው ዘመቻስ ጋዜጠኝነት ላይ አንደምታው ምንድን ነው? እነዚህን ጥያቄዎች እንዳብራሩልን እንግዳ አዘጋጅተናል። ለፊታችን ቅዳሜ በኒው ኦርሊያንስ የቱላኔ ዩኒቨርሲቲ የህግና የህገ መንግስት ፕሮፌሰር አድኖ አዲስ ናቸው እንግዳችን። ቁጥሩን በምታውቁት በ2022059942 የውስጥ መስመር አሰራት እየደውላችሁ ወይም በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም እየላካችሁልን እናጠራቀማለን። ቆንጅት እንዳርሽው፣ እኛ ጋር ጥያቄዎች መጥተው ቢቀመጡ ይሻላል ቢቀመጡላቸው ይሻላል። አሁንም ላኩ። ቅዳሜ ዕለት ነው ፕሮግራም የሚተላለፈው፣ ግን የምትልኩት እስከ ሐሙስ ቅባት ብቻ እንግዲህ ነገም ተነጎዳያም እናስታውሳለን። አሁን ከመሰናበታችን በፊት አንድ ሁለቱን ዋና ዋና ዜና እናሰማችሁ። በቀድሞ የደቡብ ሱዳን ምክትል ፕሬዝደንት ሪያክ ማቻር የሚመሩት አማጽያን ትናንትና ወደ ኢትዮጵያ ድንበር በምትጠጋው ናስር የሚሏት ከተማ ላይ አዲስ ጥቃት እንደከፈቱ የተባበሩት መንግሥታት ድርጅት ምንጮችን የጠቀሱ ዘገባዎች አስታውቀዋል። አማጽያኑ በበኩላቸው ራሳችንን ለመከላከል የወሰንነው እርምጃ ነው ማለታቸው ተገልጿል። ባለፈው ሳምንት ምስራቅ ዩክሬን ላይ ተመቶ የወደቀው የማሌዥያው አየር መንገድ አውሮፕላን አደጋው ሰለባዎች ዓለም አቀፍ መርማሪዎች ያለምንም እንቅፋት መግባት እንዲችሉ ሩሲያ የእርሷ ወገን የሆኑ በሆኑት ተገንጣዮች ላይ ባላት ተደማጭነት ተጠቅማ ይህንኑ እንድታስፈጽም የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጠይቀዋል። ሚስተር ኦባማ ዛሬ በዋይት ሀውስ ሲናገሩ እውነቱ ስለደረሰው ሁኔታ መውጣት አለበት፣ ለዚያም ዓለም አቀፍ መርማሪዎች ተገንጣዮች አሁን አጥረው ወዳሉት አውሮፕላኑ ወደ ወደቀበት ቦታ መግባት መቻል አለባቸው ብለዋል። በጋዛ በእስራኤል እና በሐማስ በሚመሩት ተዋጊዎች መካከል በቀጠለው ውጊያ ዛሬ ሰኞ የእስራኤል የአየር መከላከያ በቴል አቪቭ ሰማይ ሁለት ሮኬቶችን መተናል ሲል አስታወቀ። ሌሊቱን በተካሄደ ጥቃት በርካታ ፍልስጤማውያን እንደተገደሉ ተዘግቧል። በአውስትሬሊያ ሜልቦርን ከተማ ላይ የተከፈተው ሀያኛው የዓለም አቀፍ የኤድስ ጉባኤ ተካፋዮች ዛሬ የመጀመሪያ የሙሉ ቀን ንግግሮች ሴሚናሮችና በአሁኑ ወቅት ወረርሽኙ ያለበትን ደረጃ የሚመረምሩ ስብሰባዎችን ሲያካሂዱ ውለዋል። ኢራን እጅግ በጣም የነጠረውን የዩሬኒየም ክምችቷን ባለፈው ህዳር ወር ከስድስቱ የአለም ሀያላን ጋር በገባችው ስምምነት በሚጠይቀው መሰረት መቀየሯ ወይም ደግሞ ሀይሉን ማለዘቧን የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር መስሪያ ቤት ያወጣው ሪፖርት ገልጿል። ምዕራባውያን የዜና ማሰራጫዎች ያገኙት የአለም አቀፉ የኒውክሌር ቁጥጥር መስሪያ ቤት የአይኤኢኤ ሪፖርት እንደሚያስረዳው ኢራን ያላት 200 ኪሎ ግራም የሚመዝንና በ20 ከመቶ የነጠረ ዩሬኒየም ክምችት ጉዳት በማያደርስ ደረጃ ኃይሉ እንዲለዝብ ተደርጓል ነው የሚለው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስካሁን አራት ሰዓት በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ላይ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅቷል። በአማርኛው ፕሮግራም ነገማታ ከምሽቱ 1 እስከ 1 ተኩል፣ ከዛም በመደበኛው ከ3 እስከ 4 በምናቀርባቸው ልዩ ልዩ ዝግጅቶች እንገናኛለን። ፕሮዲሰራችን ንጉሱ ታምሬ ነበር ያስተናገድናችሁ ቆንጅት ታዬና አዲሱ አበበ በዚሁ እንሰናበታለን። ትግርኛ ቋንቋ ስርጭት ይቀጥላል። ደህና ደሩ። ሰላም ቮይስ ኦፍ አሜሪካ